የወጣቶች ዓለም ከሦስት ሳምንት በፊት በአዲስ አበባው ሸራተን ሆቴል በርካቶች ተሰብስበው ነበር። መንግስት ዘመን በሆነው ፋና ብሮድካስቲንግ ኮርፖሬት የተዘጋጀው ይህ ውይይት የኢትዮጵያ የዲሞክራሲና የፌዴራል ሥርዓት ላይ ያተኩራል ቢባልም ወቅታዊ የአገሪቱ ችግር ይበልጡኑ ተጭኖት ታይቷል። ጥቂት ወጣቶችን ባሳተፈው በዚህ ውይይት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ የመጀመሪያ ልጅ ሰምሃል የተወረወሩት አስተያየቶች መነጋገሪያ ሆነው ሰንብተው ነበር። ሰምሃል የአባቷን የፖለቲካ ጓዶች ስልጣናቸውን ለወጣት ለመልቀቅ ዝግጁ አይደሉም ስትል ወርፋቸዋለች። አሁን ባለንበት ሁኔታ ድርጅቱ ያሰናበታቸው የፖሊት ቢሮ አባሎች ደግሞ ፖሊት ቢሮ ውስጥ የገቡበት ሁኔታ ነው ጃስቲፊኬሽኑ የነበረው መለስ ስለሞተ ቫኪዩም ተፈጥሯል ቫኪዩም መሙላት የምንችለው ደግሞ አዛውንቶቹ ብቻ ነው እሱ ስትሉ ጉባኤው አይ አይደለም ቫኪዩም ይኖር አይኖር የምትሞሉት እናንተ አይደላችሁ ወጣቱ ነው ያፍርስ አያፍርስ እሱ ነው የሚሞላው ብሎ መልስ ይሰጣችሁ ለምንድን ነው ያላደመጥ ያላዳመጣችሁት ለምንድን ነው ተመልሳችሁ ፖሊስ ቢሮ ውስጥ የገባችሁት ሰማሃል ጉባኤው እያለች የምትጠቅሰው በገዢው ፓርቲ አደረጃጀት ከፍተኛ ስልጣን ያለውን አካል ነው ኢህአዴግ ከስድስት ዓመት በፊት መተካካት ሲል የሰየመውን እቅድ ይዞ ወደ መድረክ ሲመጣ አዳዲስ ፊቶችና ወጣቶችን ወደ ስልጣን ያመጣል የሚል ግምት አሳድሮ ነበር። መተካካቱ በተወሰነ ደረጃ እንደተሳካ ፓርቲው ቢገልጽም በአመራርነት ደረጃ የተቀመጡ ወጣቶች እምብዛም አልታዩም። መተካካቱ ይበልጡን ያተኮረው በትጥቅ ትግሉ ወቅት ያልተሳተፉና ኢህአዴግ ወደ ስልጣን ከመጣ በኋላ ፓርቲውን የተቀላቀሉ ሰዎችን ወደፊት ማምጣት ላይ ነበር። ከአመታት በኋላም ግን ቁልፍ የገዢው ፓርቲ የውሳኔ ሰጪ ቦታዎች አሁንም የስልሳዎቹ ትውልድ በሚባሉት የቀድሞ ታጋዮች እንደተያዘ አለ። ኢህአዴግ መተካካቱን ተግባራዊ ማድረግ ሲጀምር በክብር ተሰናበቱ የተባሉ አባላት ጭምር ወደ ፓርቲው ቁልፍ ቦታዎች የመመለስ አዝማሚያ እያሳዩ ነው። ከፓርቲው የሥልጣን ተዋረድ ባሻገር በመንግሥታዊ የአመራር ቦታዎች ያለው እውነታም ተመሳሳይ ነው። በመንግሥት መስሪያ ቤቶች በመሪነት የተቀመጡ ወጣቶች ቁጥር አነስተኛ ነው። በኢትዮጵያ ሕዝባዊ ተቃውሞ መቀስቀሱን ተከትሎ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስታቸውን እንደ አዲስ እንደሚያዋቅሩ በገለጹበት ወቅት የወጣት ባለሙያ ሚኒስትሮች መሾሚያ ጊዜ የደረሰ የመሰላቸው ነበሩ። ማክሰኞ ዕለት የተሿሚዎች ማንነት ሲገለጽ ግን አንድም ወጣት ሚኒስተር ከዝርዝር ውስጥ አልነበረም። ከፌስቡክ ማህበራዊ ድረገጽ ተጠቃሚዎች መካከል ይሾማል ብሎ ያሰበው ወጣት ሚኒስተር እየትገባ ብሎ ይጠየቀም ነበር። ለዚህ ጥያቄው ምላሽ የሰጠ ሌላ ተጠቃሚ ወጣቶች ቀበሌ ከበዛም ወረዳ ካቢኔ ውስጥ ይበቃቸዋል ብለው እንዳይሆን ሲል ጥርጣሬውን አጋርቷል። በኖርዌይ የዩኒቨርሲቲ ትምህርቱን እየተከታተለ የሚገኘው የ27 ዓመቱ ምን ይችል መሰረት ግን ቀድሞውኑ የወጣቶችን ሹመት እንዳልጠበቀ ይናገራል። ወጣቶችን ወደ አመራር ማምጣት ብዙ ጊዜ ይወራል፣ ግን አይተገበርም ባይ ነው እስካሁን ካየን እንደዚህ አይነቱ ነገር ብዙ አልተለመደም። በእኔ ኤክስፒሪየንስ ወጣት ሚኒስቴሮች ምናልባት ሲበርግጥ አሻሚ ነገር ነው። ወትኛው ነው እስከ ምን ያህል እድሜ ያለው ነገር ነው ወጣት የሚለው ነገር የሚያጠያይቅ ቢሆንም ያን ያህል አልጠብቅም። ምክንያቱም እስካሁን ያየሁትኝ ነገርም እንደዚህም አልነበረም። ወጣት ሰዎችን የማሳተፉ ነገር ብዙ የተለመደም አይደለም። በአሁኑ በሰሞኑ በተደረገው ሽግሽግም ብዙ አላስተዋልኩም ወጣት ሰዎች በማሳተፍ ደረጃ ምንይችል በአገራችን ያለው የፖለቲካ ስርዓት አንድ ሰው ወይም ጥቂት ወጣቶች ትልቅ ነገር የሚሰሩበትን ሁኔታ የሚፈቅድ አይደለም ብሎ ያምናል። የኢትዮጵያ ወጣቶችን የፖለቲካ ተሳትፎ ያጠኑ ምሁራንም በዚህ ይስማማሉ። በማንቸስተር ዩኒቨርሲቲ የዶክትሬት ጥናቱን እያደረገ ያለው ኢዮ ባልቻ በጉዳዩ ላይ ከዓመታት በፊት ባሳተመው አንድ ጽሑፉ ይህንኑ አንስቷል። በወጣት ማህበራትና በገዢው ፓርቲ ወጣት ሊግ የሚታየው ፖለቲካዊ ተሳትፎ በአንድ ወቅት ከነበረው እንደሚሻል የሚቀበለው አጥኚው በጥልቀት ሲታይ ግን ከቁጥር ማሟያነት የዘለለ ሚና እንደማይጫወቱ ያስረዳል። የፖለቲካ አካሄዱን ጠንቅቀው በሚያውቁ አዲስ አመለካከትና አተያይ ለማስተናገድ ዝግጁ ባልሆኑ የቀድሞ ትውልድ አባላት መሞላት ይህንን እንዳስከተለ የሚከራከሩ እንዳሉ ይጠቅሳል። ፖለቲካ ፓርቲዎችን የሚቀላቀሉ ወጣቶች ተጽዕኖ አሳዳሪ ደረጃ ከመድረስ ይልቅ በአባልነት ተወስነው እንደሚቀሩም ያብራራል። ለወጣቶች የመሪነት ቦታ ለመስጠት በተቃዋሚዎችም ጎራ የሚታይ ስር የሰደደ ችግር ነው። በኢትዮጵያ የፖለቲካ አውድ ውስጥ ረጅም ዓመታት ያስቆጠሩት ዶክተር ምረራ ጉዲና ተቃዋሚዎች ወጣቶችን ወደ አመራር አያመጡም የሚለውን ትችት አይቀበሉትም። የ60 ዓመቱ ፖለቲከኛ ወጣቶች በፓርቲያቸው ቁልፍ ቦታዎች ውስጥ እንዳሉ ይሟገታሉ። በሊቀመንበርነት የሚመሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ወጣት አመራሮች በእስር ላይ እንዳሉ አስታውሰው፣ ለወጣቶች አለማደግ ጣታቸውን በገዢው ፓርቲ ላይ ይቀስራሉ። ተቃዋሚን በምንመለከት የተቃዋሚ ወጣቶች ቃልቲ ቅልምጦ ሄዳችሁ እዛ መጠየቅ ትችላላችሁ። ለምሳሌ ሀምሳ በመቶ የዩ የወጣት ሊጋችን አመራሮች ቃልቲን ያሉ ሊቀመንበሩ ጨምሮ፣ ምክትል ሊቀመንበሩ፣ ህዝብ ግንኙነት ኃላፊውን ድርጅት ጉዳይ ኃላፊ እነዚህ ለምሳሌ ቢያዝ የመጀመሪያ ዲግሪ ያላቸው ናቸው። እነሱ ያሉት ለምሳሌ ቃልቲ ነው። ስለዚህ ወጣቱን እንዳናሳድግ ያደረገው ያደድ ነው እንጂ እኛን

ነገር ግን በምክር ቤቶች ፖለቲካ ፓርቲዎች፣ ምርጫዎችና በሕዝብ አስተዳደር ውስጥ በአግባቡ ሲወከሉ እንደማይስተዋል የተባበሩት መንግስታት ልማት ድርጅት አንድ ጥናት ያመለክታል። እንደ ጥናቱ ከሆነ በበርካታ አገራት ከ35 ዓመት በታች ያሉ ዜጎችን በፖለቲካ አመራር ላይ ማግኘት ብርቅ ነው። በአንዳንድ አገራት ለተወካዮች ምክር ቤት ለመወዳደር ከ25 ዓመት በላይ መሆን ይጠይቃል። ከ40 ዓመት በታች ያሉ ፖለቲከኞችን በሙሉ ወጣት አድርጎ የመውሰድ ልምድ እንዳለም ጥናቱ ይጠቁማል። ከህዝባቸው ገሚሱ ወጣት በሆነባቸው እንደ ኢትዮጵያ ባሉ ሀገራት የወጣቶች ትርጉም ባለው የውሳኔ ሰጭነት ሂደት መሳተፍ ለነገ የማይባል መሆኑን ጥናቶች ያሳስባሉ። ይህንን የሚጋራው ምን ይችል ወጣቶች ተገቢ ቦታ ቢሰጣቸው ብዙ የማደግ አቅም አላቸው የሚል አቋም አለው። በእኔ አስተሳሰብ ወጣቶች በተለያየ የፖለቲካ ተሳትፎ ውስጥ የመንቀሳቀስ እድሉን ቢያገኙ ትልቅ ለውጥ ማምጣት ይቻላል የሚል እምነት አለኝ። ምክንያቱም አሁን ላይ ያለው በተለይ በጀኔሬሽን ጋፕ ምክንያት በዚህ በአዳዲሱ ትውልድ ብዙ ነገሮችን ኮንሰርቬቲቭ ያለመሆን ነገር አያለሁኝ፣ በብዛት በተለይ በዚህ በወጣቱ ጀኔሬሽን። እነዚህን ወጣቶች ቢያካትቱ ምናልባት የተሻለ ነገር ሊመጣ ይችላል ብዬ አስባለሁኝ ወጣቶችን በብዛት ያሳተፈውን ህዝባዊ ተቃውሞ አመጽ ተከትሎ የኢትዮጵያ መንግስት ወጣቶች የራሳቸው የሆነ ፖለቲካዊና አስተዳደራዊ ፍላጎቶች እንዳሏቸው እንደሚገነዘብ ይፋ አድርጎ ነበር። ሆኖም ይህንም ባወጀ በሁለት ሳምንት ውስጥ ያካሄደው የሚኒስትሮች ሹመት ወጣቶችን ያገሸሸ ሆኗል። የዛሬው ዝግጅታችን በዚሁ ተጠናቋል። ተስፋ ለሞልደየስ ነኝ ጤና